የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ ሐሙስ ሰኔ 6 2011 ዓ ም ምሽት የጋቢና ቪኦኤ ጉዟችንን ጀምረናል። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ለምሽቱ የያዝናቸውን ዘገባዎች እናስተዋውቃችሁ። ኢትዮጵያ ውስጥ ዛሬ የሞባይል መልእክት አገልግሎትና ኢንተርኔት ስለመቋረጡ ሰምተናል፣ ዘገባ አለን። ቆይታችሁ ከእኛ ጋር ከሆናችሁ ትሰሙታላችሁ። በሌላ ዘገባ ደግሞ በምዕራብ ጉጂና በደቡብ ክልል አማረ ወረዳ አዋሳኝ አካባቢዎች ለሶስት ዓመታት የዘለቀው ግጭትና ጥቃት እርቀ ሰላም እንደወረደበትም ሰምተናል። ከአሁን በኋላ ኮሬን የሚገል ጉጂ የኮሬን ንብረት የሚዘርፍ ጉጂ ኮሬን የሚያጠቃ የሚያጠቃ ጉጂ መንገዱን ለመዝጋት መንገዱ በዚህ አይዱ የምል ሀሳብ ይዞ ይሄንን ስራ የምሰራ ጉጂ በአባቃሉ የተረገመ ነው። ጉጂን የሚገል ኮሬ ጉጂ ንብረት የሚዘርፍ ኮሬ የጉጂን ከብት በጥይት የሚመታ ኮሬ ግለሰብ ካለ በኮሬ ንጉሱ የተረገመ ነው ብሎ ነው አልሸቡም። የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖ ናቸው። ይዘናቸዋል። ዝርዝሩንም ከዜና በኋላ እናሰማቸዋለን። ሜቱ ኢትዮጵያ የተሰኘው ድረገጽ መስራቾች መካከል አንዷ የሆነችውን ትምህርት ሽመልስን ትናንት አቅርበናት ነበር። ሁለተኛው ክፍል በዛሬ እለት ይደመጣል። እኔ እንዳውም እድለኛ ነኝ ብዬ የማስበው ኦል ደ ዌይ አልሄደም ቪክቲማይዝድ አልሆንኩም፣ ግን ኢንፕሮፕሪት በዘመድጅ በልጅነቴ ኢንፕሮፕሪት ሃንድል ተደርግ ያለሁኝ የቤት ሰራተኞች መብታቸው እንዲከበር የህግ ድጋፍ ያስፈልጋቸዋል ተብሏል። እንዴት ዝርዝራለን። አብራችሁን እስከ ዝግጅታችን ማብቂያ ከዘለቃችሁ ሌሎችም ዘገባዎች ለእናንተ ይቀርባሉ። የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን እናመሻለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሱዳን የተቃውሞ መሪዎች አድማዎችንና የህዝባዊ ያልታዘዝ ባይነትን ካቆሙ በኋላ የንግድ መደብሮች ተከፍተው መኪኖች በመዲናይቱ ካርቱም እየተሽከረከሩ ናቸው። የተቃውሞ መሪዎቹና የሀገሪቱ ወታደራዊ ገዢዎች ሱዳንን ወደ ሲቪል አስተዳደር ለመመለስ ንግግር ለመቀጠል ተዘጋጅተዋል። የረጅም ጊዜ ሀገሪቱ ፕሬዝዳንት የነበሩት ኦማር አልበሽር ባለፈው ሚያዚያ ወር ከስልጣን ከተወገዱ ወዲህ ሀገሪቱን እየተቆጣጠረ ያለው ወታደራዊ መማክርት የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያ ልዩ ልዑክ ማሐሙድ ድሪር ለጋዜጠኞች መናገራቸው ይታወሳል። ሁለት ነዳጅ ዘይት ተሸካሚ መርከቦች ዛሬ በኦማን ባህረ ሰላጤ ላይ በተፈጸመባቸው ጥቃት ጉዳት ደርሶባቸዋል። በኢራን ጠረፍ ስትራቴጂያዊ በሆነ የባህር መስመር ላይ የደረሰው ጥቃት በመካከለኛው ምስራቅ ቀጠና ያለውን ውጥረት ያባብሳል ተብሏል። የኖርዌይ የባህር ጉዳይ ባለስልጣን በገለጸው መሰረት ባለ ባለቤትነቱን የኖርዌይ በሆነው መርከብ ሶስት ፍንዳታዎች እንደነበሩም ተገልጿል። ይህ የሆነው መደብሩ ጀርመን በሆነው በሃምበርግ መርከብ ውስጥ ኩካ የተላይ በደረሰ ጥቃት የሚጠረጠር ድርጊት ከደረሰ በኋላ ነው። መሰረቱን ባህሬን የሆነው የዩናይትድ ስቴትስ ባህር ኃይል አምስተኛ ዘርፍ ከሁሉም መርከቦች በአንድ ሰዓት ልዩነት የአደጋ ምልክት ከደረሰ በኋላ እየረዳቸው መሆኑን ገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በምርጫ ውድድር ወቅት ስለ ተቀናቃኞቻቸው ከውጭ ኃይሎች መረጃ ሊቀበሉ እንደሚችሉ መግለጻቸውና እንዲህ ዓይነቱ ተግባር በሀገሪቱ የፖለቲካ ስርዓት ውስጥ ጣልቃ መግባት አይሆንም ማለታቸው እንዳሳሰባቸው ዲሞክራቶች ገልጸዋል። ስለ መረጃው መስማቱ ችግር ያለው አይመስልኝም ሲሉ ትናንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ተናግረዋል። አንድ ሰው ከአንድ አገር ለምሳሌ ከኖርዌይ ስልክ ደውሎ በተቀናቃኞቹ ላይ መረጃ አለኝ ቢል ልሰማው ፈልግ ይመስላል ነበር ያሉት ትራምፕ፣ በሀገሪቱ የምርጫ ሂደት ውስጥ እንዲህ ዓይነት ጣልቃ ገብነት እንዲኖር ይፈልጋሉን ለሚለው ጥያቄ፣ ይህ ጣልቃ መግባት አይደለም መላይ የምክር ቤት አባላት ያደርጉታል የሚል ምላሽ ሰጥተዋል። ትራምፕ በመጨረሻም የህዝብ ተወካዮች ምክር ቤት የብሔራዊ ምርጫ ቦርድ ኃላፊዎችን ሾሟል። ተሿሚዎቹ ጌታውን ካሳ፣ ብዙ ወርቅ ከተተ፣ ውብሸት አየለና አበራ ደገፉ ሲሆኑ ሹመታቸው የጸደቀው በ አስራ ሰባት ተቃውሞ መሆኑ ታውቋል። አድማጮች ለሰአቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንደሪስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች ቀ በመግቢያችን ላይ ባስተዋወቅናችሁ መሰረት ዛሬ በኢትዮጵያ የሞባይል ስልክ አገልግሎትም የኢንተርኔት አገልግሎትም መቋረጡ ታውቋል። እንግዲህ ይህ የኢንተርኔት አገልግሎት ሲቋረጥ ሶስተኛ ቀኑ ነው ተብሏል። ለዚህ ቀደም ሲል በተለያዩ የሀገር ውስጥ መገናኛ ብዙሀንና በማህበራዊ ጉዳይ በማህበራዊ መገናኛ ላይ ይዘገብ የነበረው ኢንተርኔት የተቋረጠው ከአስረኛ ክፍል የብሔራዊ ፈተና መስጠት ጋር በተያያዘ መሆኑ ተገልጾ ነበረ። በዚህ ፈተና ላይ ቴሌግራም በተባለ የኢንተርኔት መተግበሪያ መንገድ ላይ ፈተና መልስ ሲቀባበሉ ተማሪዎች በመያዛቸው በዛ ምክንያት ነው ኢንተርኔት የተቋረጠው የሚል ነበረ። በእርግጥ በመንግስት በኩል እስካሁን ምንም የተገለጸ ነገር አልነበረም። ማምሻውን የትምህርት ሚኒስቴር ሚኒስትር ዶክተር ጥላይ ጌቴን ጠይቀናቸው ነበር። በዚህ አመትም በአስረኛ ክፍል አንድ ነጥብ አምስት ሚሊዮን ተማሪዎች ከሰኞ እስከ ትናንትና ሮብ ድረስ በሁለት ሺ ስምንት መቶ አካባቢው የሚሆኑ የፈተና ጣቢያዎች ሰላማዊ በሆነ ሁኔታ ተፈትነው ምንም አይነት ችግር ሳያጋጥም ፈተናቸውን አጠናቀው ወደ ወላጆቻቸውእና ወደየአካባቢያቸው ወደ ክረምት ረፍታቸው ሄደዋል። በተጨማሪ ደግሞ ዛሬ የአንድ ሺ ስልሳ ስድስት ትምህርት ቤቶች ውስጥ ሶስት መቶ ሀያ ሁለት ሺ ሁለት መቶ ሰላሳ ስምንት የመሰናዶ ሁለተኛ ደረጃ ትምህርት ቤት ተማሪዎች በሀያ ሺ ሰባት መቶ ሀያ ስድስት የፈተና አስፈጻሚዎች በሀገራችን የተለያዩ አካባቢዎች ፈተናውን መፈተን ጀምረው የእንግሊዝኛ ቋንቋ ፈተና ጠዋት፣ ከሰዓት በኋላ ደግሞ የሁለቱ ሂሳቦች የሶሻል ሳይንስ ተማሪዎች እና ለተፈጥሮ ሳይንስ ተማሪዎች ለየራሳቸው የተዘጋጀ ፈተና ተፈትነው በሰላም ተጠናቋል። በተመሳሳይ መልኩ ደግሞ የአስረኛ ክፍል የተማሪዎች የመልስ ወረቀት በሀገሪቱ ውስጥ ወደ ክላስተር ማዕከሎች እያሰባሰብን ነው። ዘንድሮ አንድ ሚሊዮን ሁለት መቶ ሰባ ሰባት ሺ አስረኛ ክፍል ሶስት መቶ ሀያ ሁለት ሺ ሶስት መቶ አስራ ሰባት ደግሞ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ለመውሰድ ተመዝግበዋል ተብሏል። ዶክተር ጥላይ አያይዘው ከዝግጅቱ በህትመቱ በማሸጉ ስርዓት ሶስት መቶ ስልሳ ዲግሪ እና ደህንነቱ ተጠብቆ በዘመናዊ ቴክኖሎጂ ታግዞ እንዲታተም እንዲታሸግ በሰላሳ ሺህ ሸራዎች ነው። በአንድ መቶ ሰላሳ በላይ በሚሆኑ የጉዞ ሩቶች የክረምቱ ሁኔታ ሊያጓጉዝ ባልቻለባቸው የሀገራችንን አካባቢዎች እና የጸጥታ ችግር ባለባቸው በኢትዮጵያ አየር ኃይል እና በመከላከያ ድጋፍ ፈተናዎቹ በሁሉም ቦታ እንዲሰጡ ተደርገዋል። ዶክተር ጥላሄ በኢንተርኔት የተዘጋው ከፈተናው ጋር የተያያዘ ነው የሚለውን አስተባብለዋል። ለአድማጮች የዚህን ዘገባ ዝርዝር ከምሽቱ ሶስት ሰዓት በሚኖረን ፕሮግራም ይዘን እንመለሳለን። ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ የሚቀርበው። ወደ ቀጣዩ ዘገባ እናምራ። በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት ዓመታት የዘለቀው ግጭትና ጥቃት ትናንት በወረደ እርቀ ሰላም እልባት ተበጅቶለታል ተብሏል። በ 2009 ዓ ም 13 አርሶ አደሮችና አርብቶ አደሮች መገደል የተቀሰቀሰው ግጭት እስካሁን 600 ሰዎች እንዲገደሉ ምክንያት ሆነዋል ተብሏል። ዮናታን ዘብዴዎስ ዝርዝሩ ይነግረናል። የጉጂና የኮሬ ህዝብ ለረጅም ዘመናት አብሮ የኖረ ህዝብ ነው፣ የሚሉት የሚራ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖም በነበረው የጽታ ችግር ሁለቱ ህዝብ ተቆራርተው መቆየታቸውን ተናግሯል። ተዘግቶ የነበረው መንገድም እርቅ እንደወረደ መከፈቱን ነው አቶ አበራ የገለጹት። ግጭቱን ለማስወገድ የጉጂ አባ ቃሎም፣ የአገር ሽማግሌዎች፣ አባ ገዳዎችና የኮሬ ካተ ወይም ንጉስ ትልቅ ሚና ተጫውተዋል ብሏል አቶ አበራም እንዴት እርግጠኛ መሆን ይቻላል አቶ አበራ

አቶ አበር አስታውቀዋል። በአንድ ሳምንት ውስጥም የታጠቁ ኃይሎች ያሏቸውን ከ120 በላይ ታጣቂዎችን ከህዝብ ጋር በጀመሩት ሁጥራ በተሰኘ የማጽራቱ ዘመቻ መያዝ ተችሏል ያሉትም ከአጋዳም ጋር ሆኖ ወስኖ ነው ወደ ሁጡራ ገባ። ውጡራ የተጀመረው ዘመቻ ውጡራ ማደን ማለት ነው። ከተደበቁበት ህዝቡ እየፈለገ ማውጣት መያዝ፣ ካልሆነ መቅደል። ባለፈው አንደኛ ዙር ውጡራ ላይ ነው መቶ አስራ አምስት ሺህ ህዝብ ነው የተሳተፈው በመቶ ስልሳ አምስት ቀበሌ ላይ ነው ተደረገ። በዚህ የተነሳ ብዙ በርካታ ይሄ ሽፍታ እጁን ሰጥቷል። አሁን አፕዴት ስናደርግ ከመቶ ሀያ በላይም ይሆናሉ ወደ አራት መቶ በመሆኑ እነሱ ከነሱ ጋር ተሰባስቦጭ አካ የገቡት ናቸው እንትናሉት እነዚህ ብምሮዎች የሰጡ ናቸው። የአለማወቅ መውዛ የገቡትና እንግዲህ በጦርነት እኛ አናምንም፣ በመግደልም አናምንም። በመግደል አሸናፊነት የለም። ወደ ሰላማዊ መንገድ እንድገባ ነው ምናደርገው በዛን ጊዜ ነው አሸናፊነት እንጂ በክላስ በጥይት ገድዬ ስልጣን ይዛለውን መልስ ኢትዮጵያ ውስጥ አጀንዳው ተዘግቷል። የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዶራ በበኩላቸው በሁለቱ ህዝብ መካከል ሁነኛ እርቅ ወርዷል ያሉትም ለሶስት ዓመታት ተዘግቶ የነበረው አማሮን ከተለያዩ ከተሞች ጋር ሲያገናኝ የነበረው መንገድ እርቅ ስለወረደ ተከፍቷልም ብሏል። እርቁን ተከትሎ በአካባቢው የሚገኘው የመከላከያ ሰራዊትና ጥተ ኃይል ከቦታው ይነሳል የተባለውም ጥያቄ የመከላከያ ሰራዊት ከአካባቢው አይነሳም፣ ይልቁንስ ተጨማሪ ኃይል በማስገባት ከጠናውን እኩይ ተግባር ከሚፈጽሙ ኃይሎች የማጽራት ሥራ በሁለቱም ክልል መንግስታትና በሕዝቦች ይከናወናልም ብሏል። የሕዝብ ለሕዝብ ግንኙነት ከወዲህ ተጀምሯል ያሉት አቶ ተፈራም ሕዝቡ ሰላም ፈላጊ ሆኖሳለ የሕዝቡን ሰላም የሚያውኩት ጥቂቶች መሆናቸውን ተናግሯል። እነዚህን ደግሞ ሁለቱ ሕዝብና መንግስታት አብሮ ይታገላቸዋል የሚያሉትም ሰዎችና እንዲህ የሚያደፈርሱ ሰዎች አይጠፉም። የምን ነገር ይኖረናል ግን ይህንን ሁለቱም ወረዳዎች ሁለቱም ክልሎች በጋራ በመሆን አካባቢ ላይ ሲፌዝቡ ጋር ሆኖ የህዝቡ ሰላም ማረጋገጥ ነው። አሁን ይህንን ሰላም ጠብቆ ለማቆየት ለማስከተል ህዝቡ ወሳኝ ነው የሚሆነው የህዝቡ ነው ትልቁ ድርሻ አመራር ግን እንዳመራር ከበቱ የተፈናቀለ አለ፣ ንብረቱ የወደመ አለ። ሌሎች እንጊዎችን ገብቶ ድጋፍ እንዳያደርጉም ሲምር መንገድ በመዘጋቱ ተደርጎ ስለነበረ አሁን ባለው እነዚህ ነገሮች ሁኔታ ብንፈጥር ረጅ ድርጅቶቹ ገብቶ የመረዱበት ስርዓት ነው ያለው። ከዚህ በመለስ የተቀሩ ስራዎች የተፈናቀሉ ዜጎችን ወደ ቀያቸው መልሶ በዘላቅነት ማቋቋምና የጥቃቱ ሰለባ ሆነው ቤተሰቦቻቸውን ያጡና ንብረታቸው የወደመባቸውን ዜጎች መካስ ነው ብለዋል። ይህ ታዲያ ለአንድ ወገን ብቻ የሚተው ተግባር አይደለም፣ ያሉት አበራ ቡኖ በበኩላቸው የአማሮ ወረዳ አርሶ አደሮች ማሳ ድረስ በመግባት በጋራ የምንሰራው ስራ ነው ብለዋል። የአርሶ አደሮቹ ማሳ አንድም ቀን ጾም ማደር የለበትም ነው ያሉትም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም እያደመጣችሁት ያላችሁት ጋቢና ቪኦኤ ነው፣ ጋቢና ቪኦኤ። Radio Sakale America Ra Gabina ወደ ተከታዩ ዘገባችን እንለፍ። በትላንትናው ምሽት መሰናዷችን ሚቱ ኢትዮጵያ የተሰኘ የጸረ ጾታ ጥቃት ዘመቻዎችን የሚያስተባብር ድረገጽ መስራች ከሆነችው ትዕምርት ሽመልስ ጋር ያደረግነው ቆይታ መደመጡ ይታወሳል። ቀጣዩንና የመጨረሻውን ክፍል አሁን እናሰማችኋለን። ከእንግዳችን ጋር ቆይታ ያደረገው ሀብታሙ ስዩም ነው። በመሰል ዘመቻዎች ውስጥ የወንዶች ሚና ያስፈልግ እንደሆን ከሚጠይቅበት ዝግጅቱ ይጀምራል። በጣም አለ። አንድ እጅ ብቻ ማጨብጨብ አይችልም። አብረን የምንኖረው ይሄንን ህይወትና ብዙ ጊዜ እህትም አለኝ ሚስትም አለኝ እናትም አለኝ ሲሉ ሰማለው ወንዶች። ለዛ ብቻ ሳይሆን ሰው በመሆናችን ብቻ እኩልነትን መስበክ መቻል እንዳለብን አብረን ተጋግዘን ነው ይችን ኑሮ መኖር የምንችለውና በጣም ብዙ ቦታዎች አሉ። በእኛ በሚቱ ኢትዮጵያ ቮለንቲሮች አሉን ወንዶች፣ ኤዲት በማድረግ አርቲክሎችን ፖስት በማድረግ ሶሻል ሚዲያ ላይ በማርኬቲንግ ምናምን የሚረዱን እና ቦርድ ሜምበሮችም አሉን ወንዶች። ከዛም ጀምሮ ደግሞ ሴታዊቶች የሚሰሯቸው ጥሩ ነገሮች አሉ። አሪፍ አባት ብለው አባቶች ከሚስቶቻቸው ወይም ከእናቶች በርደኑን ወይም ሸክሙን የልጅ የማሳደግን ሸክም ሼር ሲያደርጉ የሚያሳዩ ፎቶዎች እና ታሪኮች በዛ ሀሽታግ ሼር ያደርጋሉ። እና በጣም ወንዶችን ጥለን መሄድ አንችልም። ቅድምም እንደጠቀስኩት ይሄ የጾታዊ ጥቃት ሴቶች ላይ ሞር ዴንጀረስ ሞር አስጊ ስለሆነ እና ሞር ራምፐንት ዋይድ ስፕሬድ ስለሆነ ወደ ሴቶቹ አተኮርን እንጂ ወንዶችም የጾታ ተጠቂዎች አሉ። በቤተሰቦችም ሆነ በአሰልጣኞች፣ በአስተማሪዎች በተለያዩ ባመኗቸው ሰዎች የሚደርስባቸው የፆታ ጥቃዎች ወንዶችም ቪክቲሞች ናቸው። እና ይሄ የፆታ እንትን አይደለም የፆታ ፍትጊያ እንዳይሆን ነው የምንፈልገው። ተባብረን አንድ መልስ ማምጣት የምንችልበት ነገር ነው እንዲሆን የምንፈልገው። የተወሰኑ ማሳያዎችን ብናነሳ ወዳለች ከደረሱች ታሪኮች በጣም ልብሽ ነኩሽ ብዙ ይሆናሉ ብዬ መቼም እነሱም ባለን ሰዓት ውስጥ ሁሉም ባንጠቅስም የተወሰነውን ግን እስቲ እንድታስታውሽና እንድታጋሪን ላድርግሽ። እሺ፣ ዌብሳይታችን ላይ በመሄድ ታሪኮቹ ማንበብ ይቻላል። በጣም በብዛት አሉ እዛ ላይ ታሪኮቹ እና ያው ዌብሳይታችን ላይ ፖስት ማድረጉን ነሰሪ እዚህ ዳወራው መብት ይሰጠኛል ብዬ ላ ግዛክትሊ እየጠቀስኩኝ እርግጠኛ አደለሁኝም ግን ጀነራሊ ማውራት የምችላቸው ነገሮች አሉ። ከደረሱን ታሪኮች አንድ የተላከልን ታሪክ አለ። በጣም ከጥሩ ቤተሰብ የወጣች ልጅ ፒያኖ እንዲያስተምራት የተቀጠረላት ሰው አጠገቧ ብሎ ፒያኖ እያስተማራት በዓመታት የፈጀ ማንም ያላወቀላት የጾታ ጥቃት ሲያደርስባት እንደነበረ በልጅነት አይምሯ የራሷ ጥፋት አድርጋ እንደወሰደችው፣ ቆሻሻ ነኝ ብላ እንዳሰበች፣ ቤተሰቦቿ እንዲሰሙ እንዳልፈለገች፣ ቤተሰቦቿ ቢሰሙም እኔን ይደግፉኛል እኔን ያምኑኛል ብላ ባለማሰቧ ምክንያት ያንን ነገር ኢንተርናላይዝ አድርጋ ወደ ውስጧ ይዛው አድጋ ምን አይነት ትልቅ ሰው ወይም ምን አይነት አደልት እንደሆነች አፌክት ያደረጋት ነገር ፎር ካ ፐርሰን ተርንድ ቱ ቢ ይቅርታ፣ በእንግሊዝኛ ገባሁበት ግን እሱ አለ አንድ የሚወጣልኝ አንድ በአባታቸው እጅ የተደፈሩ ሁለት እህትማማቾች አሉ። ታሪኮች ታሪካቸውን ሼር ያደረጉት እና በቃ ተመሳሳይ እንደዛ ነው። አጎቶች፣ ቤተሰብ፣ ቤቢሲተር እልኝ ልጄን ተብሎ የተተወ ከዝን ወጣትም ሆነ ተለቅ ያለ ሰው ና በአስደንጋጭ ሁኔታ ፓተርኑ አንድ አይነት ነው በሚታመኑ ሰዎች፣ በማይጠረጠሩ ሰዎች ነው እነዚህ ነገሮች የተፈጠሩ ያሉት። የተወሰኑ ታሪኮችን፣ ጉዳዮችን ስትነግርኝ በአድማጭ ላይ የሚፈጥሩት ጫና አለ። እንዲሁ በዚህ አፍታ እንኳ የሚሰማው ሰው የሚሰማው ጫና አለ። አንቺ ግን በርከት ያሉ ጉዳዮች ናቸው የሚመጡብሽ። ተመሳሳይ፣ የተለያዩ ታሪኮች በየቀኑ ይደርሱሻል። የልጅ እናት ነሽ ማለት ዳር ነሽ። እነዚህን መሰል ወደ ቁዘማ ውስጥ ወደ ትልቅ ድብርት ውስጥ የሚከቱ ጉዳዮችን በተደጋጋሚ ስሰሚ ምን ግብ አድርገሽ ነው በአንቺ ውስጥ ማሳካት የምትፈልጊ ትልቁ ስዕል ምንድን ነው? ጥሩ ጥያቄ ነው። በጣም አፌክት ያደርጉኛል ሳነባቸው። እኔም ኢቨን ወደ ራሴ መገጠመኝ ይወስዱኛል። ሂል አድርጌ ድኜ ህይወቴ ውስጥ ያመጣውን ነገር ተቀብዬ፣ ጥሩንም በጎንም ይዤ ሄጃለው ብዬ የማስበው ነገር ውስጥ ሁሉ መልሶ የሚወስደኝ ጊዜ አለ። አንዳንዴ እንደዚህ አይነት ታሪኮች ሳነብ ግን ወዴት ወስደዋለው፣ ያንን ህመም፣ ያንን ድብርት፣ ያንን ሻክ ወስጄ አንድ ነገር ማድረግ ከቻልኩ አንድ ስልኳ ላይ ይሄንን ታሪክ አይታ እኔም እኮ እንደዚህ ሆኛለሁ ብላ ሪሶርሶች ለማግኘትኛ ኛ ዌብሳይት ላይ መታ የሆነ ነገር ጥቅም ማግኘት ከቻለች አንድ ሴት ወይም አንድ ወንድ ኢቨን በጭንቅላቷ ሚቱ የሚለው ቃል በጣም ትልቅ ፓወር አለው። እኔም የሚለው ነገር ትልቅ ፓወር አለው። ኢቨን ጀነራሊ ህይወት ራሱ ስንኖር አንተ የምትቸገረውን ችግር፣ እኔ የምቸገረውን ችግር አትቸገርም ብዬ አስባለሁ። እንዲሁ ስንተያይ ለባብሰን ምናምን ችግራችንን የውስጣችንን በሰውነት የሚደርሱብን ነገሮች የመደበቅ ነገር አለ። አውጥተን ስንነጋገር ነው ኮኔክሽን የሚመጣው። ከኮኔክሽን ደግሞ አብሮ ማደግ፣ መሻሻል፣ መማማር አለ እና ወደዛ ወስደዋለሁኝ ኤነርጂን። ከሀዘኑም ከድብርቱም አትሊስት ለውጥ ካመጣሁኝ በእንደዚህ ነገር በእንደዚህ በሚቱ ኢትዮጵያም የራሴንም ታሪክ ሼር በማድረግ እሷ ካለፈችውና ደና ህይወት መመስረት ከቻለች ብዙ ጊዜ በቃ ወንድን አላምንም የሚል አይነት አፕሮች አለ። የሆነ ነገር ሀፕን ካደረገ በወንድ በታመነ ሰው የጾታ ጥቃት ከደረሰ የወደፊት ሪሌሽንሽፖችን አፌክት ሊያደረግ ይችላል። ግን እኔን የሚያይ ሰው ህይወቷ እንደዚህ ሊለወጥ ከቻለ ራሷን እንዲ ማሻሻል ከቻለች እኔ እምችላለሁ። ያንን ህይወቴን ታሪኬን አውጥቼ በመናገር የረዳኋቸው ሰዎች እንዳሉ ስለማቅ ከድብርቱም ከሀዘኑም ቶሎ ልጄን ስታነሳ፣ አዎ ህፃን ልጅ አለችኝ። የባለቤቴም ልጅ አለች። የስምንት ዓመት ልጅ ና እነሱን ኬር ስናደርግላቸው ና ስናሳድጋቸው ፓርቲኩላር እንድንሆን አድርጎናል። ከማ ጋር ነው የሚውሉት? የት ነው የሚውሉት? ማናላ አካባቢያቸው። እንደገና ደግሞ የሆነ ነገር ቢፈጠር በኋላ መጥተው እንዲነግሩን እና ሶሉሽን እንድናገኝላቸው ስለምንፈልግ ያንን ሪሌሽንሽፕ ያንን ግንኙነት ከአሁኑ ነው የምንሰራው ነገሮች ጥሩ እያሉ ችግር ሳይፈጠር ምንም ቢሆን መጥተው ሊነግሩን እንደሚችሉ ሰውነታቸውን ማወቅ እንዳለባቸው፣ ማ በምን መንገድ ከነካቸው ኢንፕሮፕሬት እንደሆነ ልክ እንዳልሆነ ለእናት ለአባት መናገር እንዳለባቸው በግልጽ እንነጋገራለን እና እነዚህን ታሪኮች የሚረዱኝ ከራሴ ታሪክ ጀምሮ እዚ ልጆቼን አስተዳደግን እንዳሻሽልም ነው። መጀመሪያ አካባቢ ጠቀስ አድርገሽዋል። እሱን ነገር ገፍቼ መሄድ አልፈለግኩም ነበረ፣ ምናልባት ወደማትፈልጊው ስሜት ወይም ወደማትፈልጊው ትዝታ ውስጥ ለመመለስ ስላልፈለግኩ ጠቅለል ያለ ነገር ንገሪን። አንቺም በእንደዚህ ባለው ወይም ጥቃት ውስጥ አልፈሻለሁ? አዎ አልፍ ያለሁኝ እኔ እንዳውም እድለኛ ነኝ ብዬ የማስበው ኦል ደ ዌይ አልሄደም፣ ቪክቲማይዝድ አልሆንኩም፣ ግን ኢንፕሮፕሪትሊ በዘመድ እጅ በልጅነቴ ኢንፕሮፕሪትሊ ሃንድል ተደርግ ያለሁኝ እና ለማን መንገር እንደምችል አላውቅም ነበረ። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበረ፣ ቤተሰብ ውስጥ እንደዚህ ነው እኮ ያረገዋል ያደረገዋል እኮ እሱ የሚል ነገር እና እሱን ነገር ካደግኩኝ በኋላ ነው ህይወቴ ላይ ያመጣውን ኢፌክት ያየሁት በራሴ መተማመን ላይ እኔም በምን አይነት ቪዥን ነማየው ማነሽ ትእምርት የሚለውን ነገር ከዛ በኋላ ደግሞ ያሉኝን ሪሌሽንሽፖች ቦይፍሬንድም ሆነ ትዳር ውስጥ ያሉኝን ሪሌሽንሽፖች እንዴት ብዬ በሰልፍ ሪስፔክት ማስኬድ አለብኝ የሚለው ላይ ትልቅ ተጽዕኖ አምጥቶ ነበርና ካለፈና ከቴራፒ በቴራፒ ፊገር አውት ካደረግኩት በኋላ ነው ይሄን ነገር ያለፈ ነገር ነው ብዬ አክሴፕት አድርጌ ትምህርቱን ይዤ ሂል አድርጌ መራመድ የቻልኩት ወደፊት። በኢትዮጵያ መብታቸው ከተዘነጉ ዜጎች መካከል የቤት ሰራተኞች ይገኛሉ ያሉ ተቆርቋሪዎች በስዊድን ኤምባሲ ተሰብስበው መክረዋል። በማህበረሰቡ ውስጥ ግንዛቤ ለመፍጠር ለማንቃት ያስችላል ባሉት መንገድ አጫጭር ፊልሞችን አወዳድረው ሸልመዋል። ለዚህ ውይይት መጠንሰስ ምክንያቱ የቢጫዋ እንቅስቃሴ አባላት ያቀረቡት ሀሳብ መሆኑን ከአባላቱ አንዷ የሆነችው ምህረት እቁባይ ትናገራለች። የስራ ቦታ እድገት የማግኘት እድላቸው ምን ይመስላል? የቤት ሰራተኞች ሁለተኛ ግል ህይወታቸው ውስጥ ጓደኞችን የማግኘት ፍቅረኛ የማግኘት እድላቸው ምን ይመስላል? ይሄ ሁላ ነገር ከነጻነት ጋር ወይም የትርፍ ስራ ጊዜ ከማግኘት ጋር ይገኛለች የስራ ጊዜሽ ገደብ ካለውና ከዛ ጊዜ ውጭ ያለሽ ጊዜ ተደርሹ መንገድ ከክፋቶች መጠቀም የምች ከሆነ እነዚህ ነገሮችን ሊኖሩ ይችላሉ። እና ከዛ አንጻር የሚያጡትን እድል ወደ ማህበረሰብ አጤነነዋል ወይ፣ ተመካክረንበታል ወይ፣ ፍትሀዊ ነው ወይ የሚለው ነገር ቁጭም፣ እንዴት ነው ዲስካሽን መጀመር የምንችለው መነጋገር መጀመር የምንችለው? ይሄ ነገር በህግ በፖሊሲ ቢሸፈንና መንግስት ቢያጤናው ደስ ይለናል ግን ተደርሷ ይሄ የሰው ቤት የግለሰብ ቤት ውስጥ መሆን ነገር ስለሆነ መንግስትም ሰዎችን ለዚህ ህጎች ለዚህ ፖሊሲዎች ተገዥ የማድረግ አቅሙ የተወሰነ ነው የሚሆነው። ሁላችንም አስተሳሰባችን የነቃ መሆን አለበት። በዚህ በዚህ ረገድ ስለዚህ እነዚህ ሀሳቦች ላይ እንዴት ነው ንግግር መጀመር የምንችለው ብለን ስናስብ አንድ ያሰብነው ነገር ሁሉ ጊዜ አርት ነው። አርት ነው ሁሉ ጊዜ ዲስካሽን ወይም ውይይት መቀጥቀስ የሚችል ጥሩ መጀመሪያ ነው። እንዴት ማድረግ እንችላለን ስንል አንደኛው ተጠጥ ፊልሞችን የሰራት እንደውይይት ውይይት መቀጥቀሻ መጠቀም እንችላለን የሚለው ሀሳብ ነበረ። ከዛ ደግሞ በተጨማሪ ያሰብነው ነገር ፊልሞች እንዲሰሩ ብንፈልግም ፊልሞቹ ግን የቤት ሰራት ቀሰትባቸው እንዲሆኑ እንፈልጋለን እኛ ራሳችን የሚመስለን ያሰብነውን በዛ ቦታ ሳንሆን የሚመስለንን ነገር ላይ የተመሰረተ ፊልሞች ሳይሆኑ የቤት ሰራተኞች ታሪካቸውን መናገር የሚችሉበት መድረክ መፍጠር፣ ከዛ በኋላ ፊልም ሰሪዎች ደግሞ እነዚህ ነገሮች አይን በሚስብ መንገድ ሀሳብ በሚጥር መንገድ የማቅረብ ግዴታ ለፊልም ሰሪዎቹ መስጠት አለብን ብለን ያሰብነው ነው። በዛ መሰረት የጓዳ ታሪኮች የሚል አጭር የፊልም አጭር የፊልም ውድድር አዘጋጀን። ፊልሞችን አወዳድረን ሶስት ፊልሞችን መጠቅ ሶስቱን ፊልሞች ሸልመናል። አሸላሚዎችን ሸልመናል እና በተጨማሪ ፓናል ዲስከሽን ማድረገን በዚህ ጉዳይ ላይ ውይይት ቢኖር ለማበረናት ሞክረናል። በውይይቱ ላይ የተገኙት በማህበራዊ ጉዳይ ሚኒስቴር የሕግ ባለሙያና ዓለም አቀፍ ጉዳዮች ቡድን አስተባባሪ ሀና ማሩ በበኩላቸው የቤት ሰራተኞች በስራ ቦታ ላይ የሚደርስባቸው የተለያዩ ችግሮች እንዳሉ እና ያንን ችግር ለመቅረፍም በተለይ ሕግ ከማውጣት ጋር በተያያዘ የተለያዩ ሀሳቦች መነሳታቸውን ይናገራሉ። የቤት ሰራተኝነት በባህሪው የስራ ባህሪ ትንሽ ከሌሎች የስራ ግንኙነቶች ለየት ያለ ነው። ያው በቅጥር ላይ የተመሰረተ ግንኙነት ያላቸው ጊዜንም ከሌሎቹ ኖርማሊ በአሰሪ ሰራተኛ እያለን በተለይ በሶስት ሰባ ሰባት የሚሸፈኑ የቅጥር ግንኙነቶች ወጣ ያለ ነው። ምክንያቱም የስራ ቦታቸው እና ስራቸው በቤት ውስጥ በግለሰብ ቤት ውስጥ ነው የሚኖሩት። ይህ ደግሞ ለተለያዩ ችግሮች እንዲጠቁ ያደርጋቸዋል። የተገለሉ በመሆናቸው መንግስትም ሊቆጣጠራቸው የማይችል በመሆኑ ልክ እንደ ሌሎች የስራ ቦታዎች መንግስት ሌበር ኢንስፔክተርስ የሚባሉ አሉ የሌሎች ስራ ቦታዎችን ገብተው የሚቆጣጠሩ እነዚህ ላይ ግን ያው የተገለሉ መሆናቸው በቁጥጥር ምቹ አይደለም የቤት በቤት ውስጥ ስለሚገኙ ማለት ነው ይሄ ይሄ ምን እንዲሆኑ አጠርጓቸዋል የተለያዩ ጥቃቶች እንዲባለቅ ያደረጋቸው መሆኑ ተነስቷል ከእነዚህ ጥቃቶች ውስጥ ያው በአብዛኛው ጥቃትን ባንለው ያው የስራ ሰዓት የተገደበ አለመሆናቸው በአጠቃላይ ስራ ሁኔታቸው በአሰሪ ይሁንታ ላይ ብቻ የተደገፈ ወይም በአሰሪ ፈቃድ ላይ ብቻ የተወሰኑ እንዲሆን ሆኑ የተለያዩ መብቶች የስራ ላይ መብቶች በሌሎች ሰራተኞች እየተጠበቁ እየተከበሩ ያሉ የስራ ላይ መብቶች እንዳይከበር እንዳደረጋቸው ነው። በእርግጥ ያው ዩኒክ የሆነ ኔቸር አለው ዩኒክ የሆነ ግንኙነቱ የቤት ሰራተኞች ግንኙነት ባሰሪያቸው ጋር ያላቸው ግንኙነት ልዩ ነው። እንደ ሌሎች የስራ ቦታዎች ወይም እንደ ሌሎች አሰሪና ሰራተኛ ግንኙነቶች የምንወስደው አይደለም። ስለዚህ የተለየ ራሱን የቻለ ጥበቃ የሚያደግ ህግ ያስፈልገዋል ማለት ነው። አድማጮች፣ በዚህ ጉዳይ ላይ የህግ ባለሙያዎችና ሌሎች ባለሙያዎችን ያካተተ ሰፋ ያለ ዘገባ በቅርቡ እናስደምጣችኋለን። እንግዲህ አድማጮች፣ ፕሮግራማችንን ስታደምጡ የነበረው የእስካሁኑ ነበር። እስቲ እዚህ ላይ እንደው አንዲት ሙዚቃ እንጋብዛችሁ። አብነት አጎናፍር፣ ዘሪቱ ከበደና ጆኒ ራጋ የተጫወቱት ነው።

የጋቢና ፍ ጉዟችን በዚሁ ተጠናቀቀ። ይሄ ሙዚቃ ባንክ ወርጦ ደስ ይለን ነበረ፣ ሰዓት የለንም መሰናበት። አድማጮች በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማ ና ሀብታሙ ስዩም ነበርን። የዛሬ የድምፅ መሐንዲሳችን ደሳሌ መኮንን እና የስርጭት መሐንዲሷ ደግሞ ቲያን ነበረች። በጀምር ነው ሙዚቃ እንሰናበታለን። ደህና ደሩ ደ i la donessa che l'ha